ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ ሰኔ 23 2012 ዓ ም ዝግጅታችን ጀመረ። የኦሮምኛ ድምፃዊ ሀጫሉ ሁንዴሳን ሞት የሚመለከቱ ዘገባዎችን ይዘናል። አቃቂ ክፍለ ከተማ ገላን አካባቢ በመኪና በሚሄዱበት ጊዜ አርቲስት ሀጫሉ ሁንዴሳ እዚያው አካባቢ ነው። ይሄ ወንጀል ቀብቻ፣ ሁለት ሰዎችን በቁጥጥር ስር እንደዋሉ እና በአጭር ጊዜ ውስጥ ጉዳዩ ተጣርቶ ህብረተሰቡ እንደሚገለጽ ነው ክቡር ኮሚሽነር ጀነራል የገለጡት። እንግዲህ በስተጀርባ የተለያዩ አላማ ያላቸው ሰዎች ወይም ቡድኖች እንዳሉ ነው በእኛ ትርታሬ በአብይ ርዕስ ሰፋ ብለው ይመለሳሉ። የዩናይትድ ስቴትስ የጥቁር እንደራሴዎች ጉባኤ ሊቀመንበር ከረምባስ በህዳሴ ጉዳይ ከቪኦኤ ጋር ተነጋግረዋል። እዚህ ጋር የበለጠ መሠረታዊ ችግር አለ። ያ መሠረታዊ ችግር ደግሞ የትራምፕ አስተዳደር በአፍሪካ አህጉር ላይ እውነተኛ ስልትና አቅጣጫ የሌለው መሆኑ ነው። ዘገባለን። ጤና ይስጥልኝ። እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍስሃዬ ነኝ። አሁን ማምሻውን በደረሰን ዜና መሰረት የኦሮሚያ ሚዲያ ኔትወርክ ስራ አስኪያጅና አክቲቪስት ጀዋር መሐመድና ሌሎች በቁጥጥር ስር መዋላቸው ታውቋል። የድምፃዊው ሀጫሉን ግድያ ተከትሎ በተካሄዱ የተቃውሞ እንቅስቃሴዎች የሰዎች ህይወት መጥፋቱንና ንብረት መውደሙን የኦሮሚያ ክልል ፕሬዚደንት አቶ ሽመልስ አብዲሳ ተናገሩ። ዛሬም ህይወት አተናል ያሉት ፕሬዚዳንቱ የሞቱት ሰዎች ቁጥር ስንት እንደሆነ እና በምን ሁኔታ እንደተገደሉ አላብራሩም። ይህ በእንዲህ እንዳለ በድምፃዊ ግድያ የተቆጩ ወጣቶች አዲስ አበባን ጨምሮ በተለያዩ የሀገሪቱ አካባቢዎች ንብረት ማውደማቸውን የፌዴራል ፖሊስ ኮሚሽነር እንዳሻው ጣሰው ማምሻውን ተናግረዋል። ድርጊቱን ያወገዙት ኮሚሽነር እንዳሻው ዛሬ የጠፉት ንብረቶች በበርካታ ዓመታት የተለፋባቸው ናቸው ብለዋል። በተያያዘ ዜናም የድምፃዊ ሀጫሉ ሁንዴሳ የቅብር ስነ-ስርዓት በአምቦ እንዲፈጸም የተወሰነው የቤተሰቦችን ፍላጎት ከግምት በማስገባት መሆኑን የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ተናግረዋል። ፕሬዚዳንቱ አስከሬኑን ነጥቀው ወደ አምቦ የሚደረገውን ጉዞ ለማስተጓጎል ሞከሩ ያሏቸውን ወገኖች አውግዘዋል። ኤርትራ ውስጥ ተዘግተው የነበሩ ትምህርት ቤቶች ከሚቀጥለው ሐምሌ ወር ጀምሮ በከፊል እንደሚከፈቱ የኤርትራ የኮረና ወረርሽኝ መከላከያ ከፍተኛ ግብረ ኃይል አስታውቋል። ይህ በእንዲህ እንዳለ በጋሽ ባርካ ቀጠና በሚገኙ የለይቶ ማቆያ ማዕከላት በተደረገ ምርመራ 47 ሰዎች የኮሮና ቫይረስ እንደተገኘባቸው የኤርትራ የጤና ሚኒስቴር አስታውቋል። ብርሃነ በርሀ ዝርዝር ዘገባ አለው። ናይጄሪያ ደግሞ በኮቪድ-19 መዛመት ምክንያት ደንግጋው የነበረውን የእንቅስቃሴ ደንግጋው የነበረውን የእንቅስቃሴ ገደብ በማላላት ለሚመረቁ ተማሪዎች ትምህርት ቤቶችን እየከፈተች ነው። ይህን ውሳኔ ወሰደችው ተማሪዎቹ ለፈተና ዝግጅት ያስፈልጋቸዋል ሲል የቫይረሱን ጉዳይ የሚከታተል ግብረ ኃይል በሰጠው ምክር መሰረት መሆኑን የግብረ ኃይሉ ሊቀመንበር ቦስ ሙስጣፋ ገልጸዋል። ፌዴራላዊው መንግስት በአገር አቀፍ ዝውውር ላይ ጥሎት የነበረውን እገዳ ከሰዓት እላፊ ጊዜዎች ውጪ እንዲነሳ እና የአገር ውስጥ የአይሮፕላን በረራ እንዲቀጥል ፈቅዷል። በሌሊት ሰዓት እላፊ ወቅት የሰዎች መሰባሰብ እንዳይኖር፣ የስፖርት ጨዋታም እንዳይደረግ የሚያግደው ትዕዛዝ ለአራት ሳምንታት ያህል እንደሚቀጥል ሙስጣፋ ገልጸዋል። በአደባባይ ሲሆኑ የአፍና የአፍንጫ መሸፈኛ ጭንብል ማድረግ ግዴታ መሆኑ ተገልጿል። ናይጄሪያ እስካሁን ባሉ ጊዜ ከ25000 በላይ የኮቪድ በሽተኞች እንዳሏት፣ የሞቱት ደግሞ ከ570 በላይ መሆናቸው ታውቋል። የኢኳቶሪያል ጊኒ እና የካሜሩን የመከላከያ ሚኒስትሮች ያውንዴ የተገናኝተው ከተነጋገሩ በኋላ ጊኒ ከካሜሩን ጋር በሚያዋስናት ድንበር ላይ ግንብ የመስራቱን ጉዳይ ለማዘጌት ተስማምታለች። የመከላከያ ሚኒስትሮቹ ተገናኝተው ከተናገሩ ወዲህ ወታደሮቻቸውን ከሚያጨቃጭቃቸው ድንበር ለመሳብ ተስማምተዋል። ቢያንስ የሰባት ሰዎች ህይወት ያጠፋ ግጭት ከተካሄደ በኋላ ነው ወታደሮቻቸውን ለመሳብ የተስማሙት። ሁለቱ ሀገሮች ወታደሮቻቸውን ከድንበሩ ለማስወጣት ባለፈው ወር ያደረጉት ስምምነት ባለመሳካቱ አንዳንድ በድንበሩ የሚሰሩ ነጋዴዎች የአሁኑ ስምምነት የሚሰምር እንደሆነ ጥርጣሬ ያላቸው ተብለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የእስራኤል የምዕራብ ዳርቻን ክፍል የመያዝ እቅድ ግጭትንና የቀጠናው አለመረጋጋትን ሊያስከትል ይችላል ሲሉ የአረብ መንግስታት አስጠንቅቀዋል። እስራኤል የፍልስጤማውያን ግዛት ክፍልን ነገ ልትይዝ ትችላለች ተብለዋል። ነገር ግን የአውሮፓ ሀገሮች የተባበሩት መንግስታት ድርጅት፣ የአረብ ሊግ እና የዩናይትድ ስቴትስ ዲሞክራቲክ ፓርቲ አንጋፋ አባላት እንዲህ አይነቱ እርምጃ በእስራኤልና በፍልስጥማውያን መካከል ሊኖር የሚችለውን የሰላም ዕድል ይጎዳል በማለት አስጠንቅቀዋል። እስራኤል የተወሰነው ክፍልም እንኳን ቢሆን የምዕራብ ዳርቻን ቦታ ብትይዝ ከባድ ምላሽ ጠብቃታል ስትል ዮርዳኖስ ዘታለች። እንደ አውሮፓ አቆጣጠር በ1994 ዓ.ም ከእስራኤል ጋር የፈረመችውን የሰላም ስምምነት ልትሰርዝ ወይም እጅግ ልታጠበው እንደምትችል አስገንዝባለች። ከእስራኤል ጋር የሰላም ስምምነት የፈረሙት የአረብ ሀገሮች ዮርዳኖስና ግብፅ ብቻ ናቸው። የሩሲያ ወታደራዊ ስለላ ክፍል የአፍጋኒስታን የታሊባን ተዋጊዎች የአሜሪካ ወታደሮችን እንዲገድሉ ገንዘብ ከፍሏል ስለሚለው መረጃ ለፕሬዚደንት ትራምፕ አልተነገረም የሚለው ወሬ ማከራከሩ ቀጥሏል። ፕሬዚዳንቱ ለምን እንዳላወቁ ጋዜጠኞች ሲጠየቁ የስለላ መረጃ በፕሬዚዳንቱ ጽህፈት ቤት ከመቅረቡ በፊት መጣራት አለበት። ይህ መረጃ ታዲያ ያልተጣራ ነበር ሲሉ የዋይት ሀውስ ቤተመንግስት ቃል አቀባይ ኬሊ መከናኒ ትላንት ገልጸዋል። የኒውዮርክ ታይምስ ጋዜጣ ግን ሁለት ባለሥልጣኖች በገለጹት መሰረት ይህ መረጃ ባለፈው የካቲት ወር ለፕሬዚዳንቱ ከሚቀርበው ዕለታዊ መረጃ አቅርቦት ውስጥ ተካቶ ነበር ሲል ትላንት ማታ ዘግቧል። ዋናው የፔንታገን ማለት የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ጆናተን ሆፍማን ባወጡት መግለጫ መሰረት በመከላከያው መስሪያ ቤት ሩሲያ አፍጋኒስታን ባሉት የዩናይትድ ስቴትስ እና የጥምረት ኃይሎች ላይ የምታካሄደውን ተግባር መገምገሙን ቀጥሏል። ነገር ግን ይህን መረጃ የሚያረጋግጥ ነገር እስካሁን ባለው ጊዜ አልተገኘም። በመጨረሻም ስለ ኮሮና ቫይረስ አጫጭር ዜናዎች፣ የዩናይትድ ስቴትስ ክፍለ ግዛት ፍሎሪዳ አዲስ የኮሮና ቫይረስ መዛመት ከደረሰባቸው የሀገሪቱ ክፍላተግዛት አንዷ ሆናለች። በአሁኑ ወቅት ዩናይትድ ስቴትስ ውስጥ ከ2.5 ሚሊዮን በላይ የኮሮና ቫይረስ በሽተኞች እንዳሉ ታውቋል። የሞቱት ደግሞ ከ126ሺህ በላይ ናቸው። በርካታ የሀገሪቱ ክፍላተ ግዛት ኢኮኖሚያቸውን ወደ መደበኛው አሰራር ለመመለስ የነበራቸውን እቅድ እየተው ወይም እያዘገዩ ናቸው። የባህር ጠረፍ መዋኛ ቦታዎችንና መጠጥ ቤቶችን እየዘጉ ነው። ኮሮና ቫይረስ ዩናይትድ ስቴትስ ውስጥ እጅግ ፈጣን በሆነ መልኩ እየተዛመተና በብዙ ቦታዎች እየደረሰ በመሆኑ ለመቆጣጠር አዳጋች ሆኗል ሲሉ በዩናይትድ ስቴትስ የበሽታ መቆጣጠር እና መከላከል ማዕከል አንጋፋ የተላላፊ በሽታዎች ሊግ ዶክተር አን ሹቻት አስገንዝበዋል። እንዲህ አይነቱ የመዛመት ክስተትም ገና ጅምር ላይ ነው በማለትም ዶክተር ሹታት ገልጸዋል። ሰዎች የአፍና የአፍንጫ መሸፈኛ ጭንብል እንዲያደርጉና የአካል መራራቅ እንዲተገብሩ ተማጽነዋል። የቫይረሱ የክትባት መድኃኒት እስከሚገኝበት ጊዜ ድረስም የቫይረሱ መዛመት እንደማይቀንስ ዶክተር ሹጫ ጠቁመዋል። በኮሮና ቫይረስ ስጋት ምክንያት ወደ አውሮፓ ሀገሮች በመግባት ከሚታገዱ ሰዎች መካከል ከዩናይትድ ስቴትስ፣ ከብራዚል፣ ከህንድ እና ከሩሲያ የሚሄዱ ይሆናሉ ተብሎ እንደሚጠበቅ ዲፕሎማቶች ተናግረዋል። የስሙ ዝርዝር በየ14 ቀናቱ በአዲስ መልክ እንደሚታይ የአውሮፓ ህብረት ዲፕሎማቶች ገልጸዋል። ፕሬዚደንት ትራምፕ አብዛኞቹ አውሮፓውያን ወደ ዩናይትድ ስቴትስ እንዳይገቡ ያገዱት ባለፈው መጋቢት ወር ነበር። የካናዳ ጠቅላይ ሚኒስትር ጃስተን ትሩዶ አስከፊው የኮሮና ቫይረስ መዛመት አብቅቷል፣ ነገር ግን ዜጎች መጠንቀቅ አለባቸው ብለዋል። ኒውዚላንድ በመጪው ዓመት የሚካሄደውን የእስያ ፓሲፊክ የኢኮኖሚ ትብብር ጉባኤን በዲጂታል መድረክ በኩል እንደምታስተናግድ ጠቅላይ ሚኒስትር ጃሲንዳ አርደርን አስታውቀዋል። አንድ አባላትን ያቀፈው ጉባኤ በአካል እንዲካሄድ ነበር የታቀደው። ኒውዚላንድ የኮሮና ቫይረስን በመቋቋም ተግባር በዓለም አቀፍ ደረጃ ስኬት ያገኘች ሀገር ተደርጋ ትታያለች። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ነገ እስክንገናኝ፣ በደህና ቆዩን። አመሰግናለሁ። አዳነች ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ርድ በ25 ሜትር ባንድ በ16695 በ12110 እና በ12140 ኪሎ ርድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ሰኔ 23 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ ዘጠና አራት ነጥብ ሦስት ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በኮሮና ቫይረስ ምክንያት ከአነስተኛ የንግድ ሥራዎች በተጨማሪ ባለኮከብ ሆቴሎችም ከመቀዛቀዝ እስከ መዘጋት መድረሳቸውን የሐዋሳ ሆቴሎች ኃላፊዎች ለቪኦኤ ገልጸዋል። በነጋዴው በራሱ ላይ በቀጥታ ተጽዕኖ ፈጥሯል። ሆቴላቸውን የዘጉ ነጋዴዎች፣ ትላልቅ ሆቴሎች፣ ባለአራት ኮከብ ሆቴሎች ሙሉ ለሙሉ አገልግሎታቸውን ያቆመዋል። ገቢያ በመባል ለመኖሩ ምክንያት ነው። የሐዋሳ ምክትል ከንቲባ አቶ ጥራቱ በየነ ናቸው። ዘገባ አለን። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኦሮምኛ ድምፃዊው ሀጫሉ ሁንዴሳ ሕይወት ያለፈው ትናንት ከምሽቱ ሶስት ሰዓት ተኩል ገደማ አዲስ አበባ ውስጥ ገላን እየተባለ በሚጠራው የኮንዶሚኒየም መኖሪያ አካባቢ ያልታወቁ በተባሉ ሰዎች በተተኮሰ ጥይት መሆኑን ፖሊስ አስታውቋል። እስክንድር ፍሬው አዲስ አበባ ያለውን ሁኔታ ያካፍለናል። ጽዮን ግርማ ስልክ መስመር ላይ ይዘዋለች። እስክንድር እንደምናመሸ እንደምን አመሸሽ፣ እስክንድር። እስቲ ወደ ቀጥታ ወደ ጥያቄ ልግባ። በአሁኑ ሰዓት በትላንትናው ምሽት የተገደለው የኦሮምኛ ድምፃዊ ሀጫሉ ሁንዴሳ ከተገደለ በኋላ ያለው በአዲስ አበባም ሆነ በሌሎች አካባቢዎች ያለው ሁኔታና የተፈጠረው ስሜት ምን ይመስላል? እንግዲህ የድምፃዊ ሞት ከፍተኛ ሀዘንና ድንጋጤ ፈጥሯል። ለዚህ ምክንያቱ ደግሞ ተወዳጅ ስራዎቹና በሀገሪቱ አሁን ለተጀመረው ለውጥ ያደረገው አስተዋጽኦ መሆኑን ባለስልጣናት እየተናገሩ ነው ሲሆን በተለይ ከለውጡ በፊት የነበሩት ወራት አጫሉን የበለጠ ታዋቂ ያደረጉ ነበሩ። ወደዚያ ያልመልስሽና ለምሳሌ አንድ መድረክ ላስታውስሽ፣ ያኔ ፖለቲካው ባልጠራበት፣ አስተላለፉ ባለየበት በዚያ የለውጥ ዋዜማ አንድ ወጣት ድምፃዊ በሚሊዮን አዳራሽ ያሳየው ድፍረት ብዙዎችን አስቀነቀለ። በቀን ተጫወተው። ጌረር ጌረር ና ንጀሪ ማኒ ማሊን ጌረራ ነሚ ጌረሬን ክፍሎ ዳ ቃሊቲ ጅራ ቂሊንጦ ጅራ ከርቼሌ ጅራ እያለ ነበር ተጫወተው። እንግዲህ ወደ አማርኛ በመጠኑ ለመመለስ ያህል ሸልል ሸልል ቢልኛሉ ያሉ ደግሞ ሸለል ኩቱ ሸለል ያልጠገበ ሁሉ ከርቼሌ፣ ቂሊንጦ፣ ቃሊቲ ነው ያለው በሚል እንግዲህ በየእስር ቤቱ በእስር የሚማገቡ ሰዎችን በተመለከተ ነው የዘፈነው በዛ መድረክ ላይ እና ገና እንግዲህ ዘፈኑ ሲጀምር ሊያስተላልፍ የፈለገው መልእክት ግልጽ ነበር። ያንን እፍረት የታየበት የመድረክ ተግባር የአሜሪካ ድንትን ጀምሮ የተለያየ መገናኛ ብዙኃን ዘግበዋል በጊዜው አስታውሳለሁ የሚል ዝግጅት ዓላማ ከሶማሌ ክልል ለተፈናቀሉ ሰዎች የኦሮሚያ ክልል ተወላጆች ከዚህ ማስተባሰብ ቢሆንም ወልቶ የወጣው ግን እፍረት የታከለበት የአጫሩ ስራ ነበር። በዚያን ጊዜ የዚያን ጊዜ የኦሮሚያ ክልል ፕሬዚዳንት ለማ መገርሳ ያንን የምክትል ፕሬዚዳንት የነበሩት የአሁኑ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለገመዳና ሌሎች ከፍተኛ የዚህ አንድ ጊዜ የኦህዴድ ባለስልጣናት በተገኙበት እዲህ ከላይቱ በፊት በነበሩ ወራት ውስጥ በተገዳጅ ዝግጅት ላይ ነው ይሄንን ስራ ያቀረበው። እዚህ አጫሉ እንደዚህ አይነት ፖለቲካዊ ስራዎችን በማቅረብ ይታወቃል ሲሆን ይህንን ሙዚቃ መጠኑ ማስቀማት የሚችል ይሆን እንችላለን። እስክንድር፣ እንግዲህ በወቅቱ እንደምናስታውሰው ይሄ ዜማ ብዙዎችን ያነጋገረ ስራው ነበር። እስቲ ትንሽ ከስቱዲዮ ልናሰማው እንችላለን። अनिमानेर थनो याद ये गेर रेकूफने कर चल अंबोजीराेररा धनो याद ये लदा थनो याद ये लदा बे रखा

ያለ ሐመድ አንዴኙ ከነጫ ለማል ጎኑ ፍቅና አስገበር ጉዳ አከወጅም ቡቡሉ እሱን ዋኑ መጂሩ። በነገራችን ላይ እስክንድር፣ እስቲ ማብራሪያህን ቀጥል እና ዜማውን ተመልሰን እንምጣበት። እሺ። የእሱን መገደል አስመልክተው መልእክት ያስተላለፉ የተለያዩ ባለስልጣናትን ይህንን አስተዋጽኦውን ጠቅሰዋል። ለምሳሌ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ የቅርብ አካላችን የትግል እና የለውጥ ምልክት በማለት ነው ሃጫሉን የገለጹት። አብሮ አደግ የትግል አጋር ና የችግር ጊዜ ጀግና ሲሉም ገልጸውታል አቶ ሽመልስ ሀጫሉ እስክንድር እስቲ የመንግስት ባለስልጣናት ግድያውን በተመለከተ የሰጡትን አስተያየት ከመግለጽ በፊት በሰው ዘንድ ያለው ስሜት ምን ይመስላል ከተማ ውስጥ እንቅስቃሴው ምን ይመስላል አዲስ አበባ ውስጥ ያለው እንግዲህ ዛሬ ጭር፣ በተለይም ከከተማው ወጣ ወጣ ባሉ አካባቢዎች ወይም ከመሀል ከተማ ራቅ ራቅ ባሉ አካባቢዎች ቀኑ ዛሬ ማክሰኞ ነው። ነገር ግን ማክሰኞ አይመስልም ነበር የመኪና እንቅስቃሴዎች እንደዚህ ግን የሰዎች እንቅስቃሴ አይታይም ነበረ። አንዳንድ የከተማው አካባቢዎችም የተኩስ ድምጽ ይሰማ ነበረ። ፖሊሶች ወደ ተባይ ተኩሱ እንደነበረ ነው እንግዲህ በአካባቢ የነበሩ የአይን እማኞች የገለጹልኝ ተቃውሞቸውን ይገልጹ የነበሩ ወጣቶች ጎማ የሚያካትሉ መንገድ የዘጉ እንደነበሩ ሊያይን ማኞች ችለን የለብሱ ድምጽ ይሰማ ነበር። በአንዳንድ እንግዲህ በዚህ አካባቢ እንዲህ አይነት ነገር ተፈጥሮ ነበር ብሎ ትክክለኛ መረጃ መፍጠር ባይቻልም ነገር ግን አንዳንድ አካባቢዎች የነበረውን ሁኔታ በተመለከተ እንዲህ አይነት መረጃዎች ናቸው የወጡት። ጥያቄዎች፣ ድንጋጤዎች እና ይህ ከተል ይሆን የሚሉ ሁኔታዎች ናቸው በሰው ውስጥ ያሉት አሁን ባለው ተጨባጭ ሁኔታ ደግሞ ከመልሶች ይልቅ ሆነ ለመናገር ጥያቄዎቹ ናቸው የሚበዙ። ትክክል ምንድን ነው የሆነው? ቀጣዩ ነገርስ ምንድን ነው የሚለውም የመንግስት ባለስልጣናትም ሁኔታውን ለማረጋጋት የምርመራውን ውጤት እንዲጠብቅ ሰሙ መግለጫዎች እየሰጡ እያሳሰቡ ይገኛሉ። የፖሊስን የተጠናቀረ ሪፖርት እየጠበቅ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ ለምሳሌ በሀዘን መግለጫ መልእክታቸው ላይ ሌሎችም እንደዚ መሰል መልእክቶችን የተረጋገጠ የተጣራ και την ελευθερία ሊጠበቅ ነው ትሪ አስተላለፉ ያሉ ጠቅላይ ሚኒስትር አብይ አህመድ፣ በተጨማሪ ሌሎች የመንግስት ባለስልጣናት ለምሳሌ እንደ የኦሮሚያ ክልል ፕሬዚዳንት፣ የፌዴራል ጠቅላይ አቃቢ ህግ እንዲሁ በማህበራዊ ሚዲያ ላይ ያሰፈሩት መልእክትም አለ እና እስቲ በሀገር ውስጥ የመገናኛ ብዙሀንም የገለጿቸው ነገሮች ካሉ አንኳር መልእክቶቻቸው ምንድን ነው የሚመስለው? ምንድን ነው ይዘቱ? እንዳልሽውም በሀገር ውስጥ የመገናኛ ብዙሀን ብለን የምንነጋገር ምክንያቱም በዛሬው ዕለት የኢንተርኔት አገልግሎት የማይሰራ በመሆኑ በርካታ ግንኙነቶች ማድረግ አስቸጋሪ ነው። ከኛም የስራ ጸባይ አንጻር ማለት ነው። ነገር ግን አንቺ እንዳልሹው የሀጫሉ ሁንዴሳ ግድያ አስመልክቶ የተለያዩ የመንግስት ባለስልጣናት ሀሳቦችን ሰንዝረዋል። የሀጫሉ ግድያ ተራ ግድያ ና ወንጀል አይደለም የሚለው ይገኝበታል። እንግዲህ ከፌዴራል ና ከክልል ባለስልጣናት እየተደመጠ ነው። ይሄ ለምሳሌ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ታስቦበትና ታቅሎበት የተፈጸመ ድርጊት ነው በማለት ነው የገለጹት። ይህ ምንም ጥርጥር የለውም። በማለትም አክለዋል አቶ ሽመልስ። የምርመራው ሂደት እንደቀጠለ መሆኑን ከፍተኛ የፌዴራልና የክልል ባለስልጣናት ተናግረዋል። ነገር ግን የተወሰኑ ተጠርጣሪዎች መያዛቸውንም አመልክተዋል። ጠቅላይ አካቢ ህግ አዳነች አቤቤም አይ የለሻቸው ከጫሉ ብለው ማንም ይሁን ማን ህግ ማንበድ አይችልም ብለዋል በሀዘን መግለጫ መልእክታቸው ማለት ነው። ወደ ተቆፈረ ልም ጉድጓድ መግባት በተከበደ ወይ መጥሰት የለብን ወይም በሚል መልእክት ያስተላለፉት ደግሞ የሶማሌ ክልል ምክትል ርዕሰ መስተዳድርም ውስጠት ማመድ ናቸው። ህዝብን ከህዝብ የሚያጋጭ እኩይ ዓላማ ያለው ተግባር ነው ብለዋል። እግድ እያውን አጠቃላይ ግን የድርጅቱን ተሳሚዎች በተመለከተ ሲሆን የተሰጡ ጠቅልል ያሉ አስተያየቶች አሉ። ለምሳሌ ህዝብን ከህዝብ በማጋጨት ሀገር ለማፍረስ ሲቪቱ የነበሩ ሀይሎች ድርጊት ነው ብለዋል። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አርቢታ የክልሉ መንግስትም እንደ መንግስት በወጥ እንደ ክልላዊ መንግስት በወጣው መግለጫ ተመሳሳይ አቋም አንጸባርቋል እና እንደዚህ ያሉ ጠቅለል ያሉ አስተያየቶች እየተሰጡ ነው። ነገር ግን የምርመራው ሂደት እንደቀጠለ ነው። ህዝቡም ያንን እንዲጠባበቅ እና ይልቁን ትክክለኛ ባልሆኑ መረጃዎች እንዳይገፋፋ ወደ አላስፈላጊ ድርጅቶች እንዳይገባ ነው። እስክንድር፣ በጣም እናመሰግናለን ለአካባቢው ያለውን ሁኔታ ስለገለጽክልን። በነገው ምሽት በጣም ዘርዘር ያለ እና የሌሎችንም ሰዎች ድምጾች ያካተተ ዘገባ እንደምታደርሰን ተስፋ እናደርጋለን። ምክንያቱም ኢንተርኔቱም እንደሚከፈት ተስፋ እናደርጋለን። እናመሰግናለን። ናለውየቶለብየቶለብየቶ ኮቲ የሀጫሉ ሁንዴሳ እስክሬን ወደ ትውልድ ቦታው አምቦ ከተማ ተሸኝቶ ልዩ ስሙ ቶርበን ኩታይ በሚባል ቀበሌ በወላጆቹ ቤት አርፏል። የአርቲስቱን የቀብር ሥነ ሥርዓት የሚያስፈጽም ኮሚቴ እየተዋቀረ መሆኑን የአምቦ ሪፖርተራችን ናኮር መልካ ገልጾልናል። ጺዮን ግርማ በስልክ አነጋግረዋለች። እንደምናመሸህ ናኮር፣ እግዚአብሔር ይመስገን ሲሆን፣ እንዴት ነህ? ደህና ነኝ። አምቦ ከተማ ነው የምትገኘው፣ ና በአሁን ሰዓት የዝነኛው የኦሮምኛ ድምፃዊ ሀጫሉ ሁንዴሳ አስክሬን አምቦ ከተማ በወላጆቹ መኖሪያ ቤት ማረፉን ሰምተናል። ና እዛ ስላለህ እስቲ ሁኔታውን ትነግረናለህ። ና ስንት ሰዓት ደረሰ አስክሬኑ በወላጆቹ ቤት? በጣም ጥሩ ሲሆን ከጠዋት ጀምሮ ተወዳጁ አርቲስት ሃጫሉ ሁንዴሳ አስክሬን በአምቦ ከተማ እየተጠበቀ ነበር። ሆኖም እንደታሰበው ሳይሆን ቀርቶ በኢትዮጵያ አቆጣጠር ከቀኑ ዘጠኝ ሰዓት ገደማ ወደ አምቦ ከተማ አስከሬኑ መጥቷል ማለት ነው። አስከሬኑም ወደ አምቦ ከተማ እንዲመጣ የተደረገው በሄሊኮፍተር ነው። በሄሊኮፍተር አምቦ ከተማ አቅራቢያ በሚገኝ ቀበሌ አስከሬኑ ከወረደ በኋላ በአምቡላንስ በመንግስት ጸጥታ ኃይሎች ታጅቦ አምቦ ከተማ ዜሮ ሶስት ቀበሌ ውስጥ በሚገኘው የአጫሉ እንዴሳ ቤተሰቦች ወይም ወላጆች ቤት ልዩ ስሙ ቱርበን ኩታዬ በሚባል ቀበሌ እንዲያርፍ ተደርጓል ማለት ነው። በአሁኑ ጊዜም ሰዎች አዘጋጅ እየገለጹ ያሉት አርቲስት አጫሉ እንዴሳ ቤተሰቦች ቤት በመገኘት ነው ማለት ነው። እንግዲህ ህይወቱ ካለፈ በኋላ በኢትዮጵያ ንጋት አካባቢ ላይ በመኪና ጉዞ መጀመሩን ስንከታተል ነበር። ከተለያዩ የመገናኛ ብዙኃን በተለይም ከማህበራዊ ሚዲያ ስንከታተል ነበር፣ እና አሁን ደግሞ አንተ ብትገልጽልኝ በሄሊኮፕተር ማረፉን ነው። ይህንን በተመለከተ የተጣራ መረጃ አግኝተሃል? እንዴት ይሄ ሊሆን እንደቻለ ይህ ሊሆን እንደቻለ የተጣራ መረጃ አልደረሰኝም። ነገር ግን የአርቲስት ሃጫሉ ሁንዴሳ አስከሬንን ለመቀበል ከሄዱ ሰዎች መካከል በስልክ አግኝቼ ለማናገር ጥረት ሳደርግ ነበር ከአዲስ አበባ እንደወጣ ወደ አዲስ አበባ እንዲመለስ እንዳደረጉትና በሄሊኮፕተር ወደ አምቦ ቢሸኝ መደረጉ ነው መረጃዎችን ያገኘሁት። የኦሮሚያ ክልላዊ መንግስት ፕሬዚዳንት አቶ ሽመልስ አብዲሳም የአርቲስቱ አስክሬን ወደ አምቦ መሸኘቱንና የቀብር ስነስርዓቱም እንዲሁ እንደሚፈጸም ገልጸዋል። ከዚህ የተለየ ምንም መረጃ የለኝ። አምቦ ከተማ እንግዲህ የተወለደበት ከተማ ነው። አርቲስት አጫሉና አስክሬኑ ወደዛ ከመምጣቱ በፊት የከተማው ሁኔታ ከተማ ውስጥ የነበረው ምን ይመስል ነበረ ሰዎች ሀዘናቸውን ይገልጹበት የነበረው መንገድ ምን ይመስል ነበር? እንግዲህ ከሰዓት ዘጠኝ ሰዓት አካባቢ ነው አስክሬኑ መጣ ያልከን እና እስከዛ የነበረው ሁኔታ ምን ይመስል ነበር? ስትከታተለው ነበር እሱን። እንደ አጋጣሚ ሆኖ ከሌሊቱ ጀምሮ ነው የአምቦ ከተማ ነዋሪዎች ወደ አደባባይ ማለትም ወደ አምቦ ከተማ ዋና መንገድ በመውጣት ሀዘናቸውን መግለጽ የጀመሩት ሌሊት ላይ የለቅሶ ድምጾች ይሰሙ ነበር። ከዛ በጠዋት ወደ አምቦ ከተማ ዋናው መንገድ ስወጣ ብዙ ሰዎች፣ ሺዎች የሚቆጠሩ ሰዎች የሀዘን ልብስ ለብሰው ከአምቦ ከተማ ወደ መውጫው ማለትም ወደ አምቦ ዩኒቨርሲቲ አዋሮ ካምፓስ ወደሚገኘው ስፍራ እያመሩ ነበር። አስከሬኑን ለመጠበቅ ማለት ነው። የቀብር ስነ ስርዓት በአምቦ ይፈጸማል ተብሎ ስለነበር በጣም በሚያስገርምሽ ሁኔታ የአምቦ ከተማና አካባቢ ነዋሪዎች በጣም በስነ ምግባር በተሞላበት ሁኔታ ነው የለቅሶ ስነ ስርዓታቸውንም ሲያደርጉ የነበሩት። ወጣቶች ሰልፍ አካሂደዋል፣ መፈክሮችም ሲያሰሙ ነበር። የሀጫሉ እልፈተ ህይወት ከተሰማ ጊዜ ጀምሮ ወንጀለኛው ወደ ፍርድ እንዲቀርብና ሌሎችም መፈክሮች ሲሰሙ ነበር ከወጣቶቹ ማለት ነው። كلهم نكاس በሰላማዊ ሁኔታ ነው ሊጠናቀቅ የቻለው። እኔ እስከ ዘጠኝ ሰዓት አስር ሰዓት በኢትዮጵያ አቆጣጠር ማለት ነው ባለው ጊዜ በአምቦ ከተማ በተወሰኑ ቦታዎች አዋሩ አካባቢ፣ እንዲሁም የሁለተኛ ደረጃ ትምህርት ቤት አካባቢ ያለውን ነገር ለማስተዋል ጥረት አድርጌያለሁ። ሰዎች በጣም በተረጋጋ ሁኔታ ነው ወደ ቤታቸውም ሲመለሱ የነበሩት። አስክሬኑ ወደ አዲስ አበባ መመለሱም ከሰሙ በኋላ አስክሬኑ በአምቦ እንደተመለ ሲሰሙም ከተለያዩ ቦታዎች ሰዎች በመኖሪያ ቤታቸው በመገኘት ሀዘናቸውን እየገለጹ በሰላማዊ ሁኔታ ወደ ቤታቸው እየተመለሱ ነው የሚገኙት ማለት ነው። የአምቦ ከተማ ከንቲባ አቶ ሳሉ ቅሪብሳ የቀብር ስነስርዓቱን የሚያስፈጽም ኮሚቴ እየተዋቀረ በመሆኑ የቀብር ስነስርዓቱ በየትኛው ሰዓትና በየትኛው ቀን እንደሚደረግ በቅርቡ መግለጫ እንደሚሰጥ ነው የነገሩኝ። በአሁኑ ጊዜ ግን ባለኝ መረጃ የ ተወዳጁ ድምፃዊ አጫሉ እንዴ ሰአት ቀብር ስነ ስርዓት ሰሞኑን ይፈጸማል። ቀኑ ለጊዜው አልተለየም። በአሁኑ ሰዓት አስክሬኑ በወላጆቹ መኖሪያ ቤት ነው የሚገኘው። እና በዛ አካባቢ ያለው ሁኔታስ ምን ይመስላል? ሰዎች በምን አይነት ሁኔታ ነው ሀዘናቸውን እየገለጹ ያሉት? አዎ እንደ አጋጣሚ ሆኖ የወላጆቹ ቤት የሚገኝበት ቦታ እኔ ከምኖርበት ቦታ ትንሽ ራቅ በማለቱ በስፍራው ተገኝቼ መረጃዎችን ለመሰብሰብ አልቻልኩኝም። የትራንስፖርትም አገልግሎት ባለመኖሩ ማለት ነው። ነገር ግን አካባቢ ያሉ አንዳንድ ሰዎች በስልክ እንደነገሩኝ ከሆነ በአካባቢው የሚገኙ ሰዎች ብቻ ሳይሆኑ ከተለያዩ ከተሞችም ሲመጡ የነበሩ ሰዎች ሀዘናቸውን እየገለጹ መሆናቸውን ነግረውኛል። እስካሁን ማለትም ይሄ መረጃ እስከጠናከረበት ጊዜ ያለው ነገር ፍጹም ሰላማዊ የሆነ ነው። ጠዋት ላይ አንድም ጸጥታ አስከባሪ ሳይኖር ህብረተሰቡ እርስ በርሱ ጸጥታውን እያስከበረ አዘኑን እየገለጸ ነበረ። ከሳት ግን የጸጥታ ኃይሎች አንዳንድ ቦታዎች ላይ እየታዩ ነበር። ሆኖም በጸጥታውና በነዋሪው መካከል ምንም የተፈጠረ ችግር የለም። ይሄ መረጃ እስከተጠናገረበት ጊዜ ድረስ ያለው ነገር ፍጹም ሰላማዊ ነው። የሚቀጥለውን ነገር ሰላማዊ እንዲሆንና የሽኝቱም በጣም በተለየ ሁኔታ ክብር በተሞላበት ሁኔታ እንዲፈጸም የከተማው አስተዳደር እንዲሁም የዞኑ አስተዳደር እንደሚሰራ የከተማው ከንቲባ ነግረውኛል። ለጊዜው ይሄ ነው ያለኝ መረጃ። መልካም ናኮር ሀጫሉ እንግዲህ የወላጆቹ ቤት ነው። በመጨረሻም አስክሬኑ እንዲያርፍ የተደረገው ወላጆቹ አሉ እዛ። ባለቤቱ እንደው የስንት ልጆችስ አባት ነው? አጠር አድርገህ ስለ ቤተሰቦቹ የምታውቀው ነገር ካለ ብታካፍለን። በዚህ ዙሪያ የሀጫሉ ሁንዴሳን ታሪክ ሙሉ በሙሉ አላቅም፣ ግን ቤተሰቦቹ አባትና እናቱ በአምቦ ከተማ ቶርበን ኮታይ በሚባል ቀበሌ ይኖራሉ። ወንድምን እህቶችም አሉት። እዛው አካባቢ በጣም ታዋቂ የሆኑ ሰዎች ናቸው። አጫሉ የሁለት ልጆች አባት መሆኑን ነው የሰማሁት። እንዲሁም ከባለቤቱ ጋር ለስምንት አመታት ገደማ በትዳር ቆይተዋል። በጓደኝነት ወደ አስራ ስድስት አመት እንደቆዩ ነው መረጃዎች የሚጠቁሙት እና የሁለት አባት ልጆች እና ባለትዳር እንደነበረ ነው። ቤተሰቦቹን እዚሁ አምቦ ከተማ በአቅራቢያው ተወልደው ያደጉ በአካባቢው ኅብረተሰብ የታወቁ ሰዎች እንደሆኑ በሚነገረው አርቲስት አጫሉ ሁንዴሳ። ባለፈው ስርዓት ማለትም በኢህአዴግ ስርዓት ጊዜ በተለያዩ ጊዜያት በሚያደርገው ተቃውሞ ተይዞ እንደታሰረና የአስራ ሁለተኛ ክፍል መልቀቂያ ፈተናንም እንዲሁ ከእስር ቤት ተመላልሶ እንደተፈተነ መረጃዎች እንደዚሁ ይጠቁማሉ። አርቲስት አጫሉ ሁንዴሳ ከድሮ ጀምሮ ድምፃዊነት ብቻ ሳይሆን የኦሮሞን ህዝብ ትግል ወደፊት በመምራትም ትልቅ ስምና ዝና የነበረው እንደሆነ ነው የሚነገረው። እሺ፣ ናኮር በጣም እናመሰግናለን ከአካባቢው ላደረስከን ዘገባ። በነገው ምሽት ደግሞ እንዳው በተለይ ደግሞ በወላጆቹ ቤት አካባቢ ተገኝተ ሰፋ ያለ ዘገባ እንደምታደርሰን ተስፋ እናደርጋለን። መልካም ምሽት። እናመሰግናለን። አመሰግናለሁ። በሌላ በኩል በድምፃዊ ሀጫሉ ሁንዴሳ ግድያ የጠረጠራቸውን ሁለት ሰዎች መያዙን ፌዴራል ፖሊስ አስታውቀዋል ሲሆን የፌዴራል ፖሊስ ኮሚሽን የኮሚኒኬሽንስ ጉዳዮች ዳይሬክተር ጀላን አብዲን አነጋግራለች። በትላንትና እለት ከምሽቱ ሶስት ሰዓት ተኩል ካልታወቁ ሰዎች በተተኮሰ ጥይት ሕይወቱ ያለፈው ዝነኛው የኦሮምኛ ቋንቋ ድምፃዊ ሀጫሉ ሁንዴሳ አሟሟትን በተመለከተ በዛሬ እለት ለሀገር ውስጥ መገናኛ ብዙኃን መግለጫ የሰጡትን የፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል እንደሻው ጣሰውን ቃል ጠቅሰው ለአሜሪካ ድምጽ ማብራሪያ የሰጡን የኮሚኒኬሽን ዳይሬክተር ጀላን አብዲ ድርጊቱ ስለተፈጸመበት ቦታ በማብራራት ይጀምራሉ። አቃቂ ክፍለ ከተማ ገላን አካባቢ በመኪና በሚሄዱበት ጊዜ አርቲስት ሀጫሉ ሁንዴሳ እዚያው አካባቢ ነው ይሄ ወንጀል እንደተቀብቻ ነው። ሁለት ሰዎችን በቁጥጥር ስር እንደዋሉ እና በአጭር ጊዜ ውስጥ ጉዳዩ ተጣርቶ ህብረተሰቡ እንደሚገለጹ ነው ክቡር ኮሚሽነር ጀነራልም የገለጹት። እንግዲህ በስተጀርባ የተለያዩ አላማ ያላቸው ሰዎች ወይም ቡድኖች እንዳሉ ነው። በእኛ ትርታሬ ገና ሙሉ በሙሉ በዝርዝር የተለየ ነገር ባይኖርም ገና በመኖራ ሂደት ላይ በመሆኑ ይሄ ነው ያለው ሁኔታ። የተገኙ ሰዎችን ከቁጥጥር ስር አድርጎ ምርመራው ቀጥሏል። ዛሬ ይሄ ነው ባጭሩ። ስንት ሰዓት ላይ ነው? ስንት ሰዓት ላይ ነው ይሄ ነገር የተከሰተው? ወደ ሶስት ተኩል አካባቢ ነው። ወደ ሶስት ሰዓት ተኩል አካባቢ ነው ጉዳዩ የተፈጸመው። መኪና ውስጥ እንዳለ ነው ወይስ ከመኪና ውስጥ ወርዶ ነው? አዎ መጀመሪያ ከመኪና ውስጥ እንደወረደ ነው መረጃው የሚያሳየው። ከዛም በኋላ እሱም እኔ አጫሉ ነኝ ብሎ ስነግራቸው፣ ለሰዎቹ ለገዳዮቹ፣ በዛ ወደ መኪና በምመለስበት ጊዜ እንደተመታ ነው መረጃው የሚያሳየው። ምርመራ ላይ ስለሆነ ዝርዝር እንትኖ በኋላ በህዝብ እንገለጽ ይሆናል። እነዚህ ሁለት ሰዎች ይችላሉ ማለት ነው። ተገናኝ እነዚህ ሁለት ሰዎች በቀጥታ ከግድያው ጋር እጃቸው ያሉባቸው ናቸው የታሰሩት የተገኙት፣ ወይስ እንግዲህ እስካሁን ድረስ በጉዳዩ አለበት ተብሎ ነው የተጠረጠሩ ናቸው የተያዙ። እንግዲህ ወደፊት ምን እንደሚጠራ ነገ ደግሞ አይታወቅም። ከዛ ውስጥ ወንዶች ናቸው ሴቶች ናቸው? ወንዶችም አለ ሴትም አለች። ሴትም አለች ያለ ይሄ ነው። አሁን በምን ሁኔታ ላይ ነው ከተማው ያለው? ማለት ጠዋት ላይ ወደ አምቦ አስክሬኑ ሲሄድ በጣም በብዙ ሺህ የሚቆጠር ህዝብ ይታይ ነበር፣ እና አሁን ምን ይመስላል አዲስ አበባ ከተማም? ከአዲስ አበባ ውጭ ነው አንዳንድ ቦታ መንገድ የተዘጋበት ሁኔታ አለ። ክራውድ ጊዜ የሆነበት ቦታ አለ ጠዋት ላይ። አሁን ግን እየተረጋጋ እየተረጋጋ መጥቷል። ያው እሳቸውም ሲገልጹ የነበረው በንብረትም ላይ የተለያዩ ጉዳቶችን ሊደረሱ ነው የተገለጸው። ያው ወደፊት ግን ምን ያህል የሀብትና ንብረት ላይ የምንደዘረበ ተሰልፎ ወደፊት የሚገለጽ ይሆናል። እንደዚህ አይነት ነገሮች በጣም በኢትዮጵያ ውስጥ በጣም የሚያስጠሉ ነገሮች ናቸው። በተለይ ንብረት ሰው ላይ ጉዳት ማድረሱ በጣም አላስፈላጊ ነገሮች ናቸው። መጀመሪያ ግድያው በራሱ በጣም ማንኛውም ሰው ሰው የሆነ ሰው በሙሉ ያልደገፈው ይህም ማንም ሰው የተቃወመው ጉዳይ ነው። ሁሉም እንደ ኢትዮጵያ ሀዘን ድባብ እየወረደበት ቀን ነው ማለት ይቻላል። ዛሬ ግን ያም ቢሆን ተረጋግቶ ነው ሰው ምንም ቢሆን ምንም ቢሆን በራስ እንዲመጣ ሰው ተረጋግቶ ነው ጉዳዮችን ማየት ነው የሚገባው። ተረጋግቶ ማየት ከማየት ይልቅ በስሜት ተጉዞ በንብረት ላይ የሚደርሰው በሰው ላይ የሚደርሰው ነገር በጣም አሁንም እንደዚህ አይነት ነገሮች እየቀጠሉ ስለሆነ እነዚህ ጥሩ ስላልሆኑ ሀዘን ነው ይታወቃል፣ ግን ስሜትን መቆጣጠር እና ወደፊት ያሉትን መልካም ነገሮችን ማየቱ የበለጠ ነው የሚሆነው። ይሄንን የሰሩት ሰዎች እንግዲህ በጀርባ ፖለቲካል ኢምፕሊኬሽን ሊኖረው ይችላል። ነገ ምርመራው አጣርቶ የሚያወጣቸው ነገሮች ይኖራሉ ብለን ነው እኛም ተስፋ ያለን። ስለዚህ ሌላው ደግሞ ኢትዮጵያ ሀገራችን በዚህ ጊዜ በትልቅ በትልቅ እንትን ውስጥ ያለችበት ወቅት ነው። አንዱ የህዳሴ ግድብ የሀይል ማመንጫ ውሃ የሚሞላበት ዓለም አቀፍ ደረጃ ከግብጽ ጋር ያለን ሁኔታ ውስጥ ርክብ ውስጥ ባለንበት ጊዜ ነው። ሁለተኛ የኮሮና ቫይረስ በጣም አስቸጋሪ በሆነበት ጊዜ ውስጥ አሁን ሰው በቃ ስሜታዊ ሆኖ ኢቭን ኮሮና ራሱ እንደሌለ አይነት ማስክ እንኳን ሳያደርግ ነው የወጣው። ይህ አይነት ነገሮች በጣም ጥንቃቄ ነው። ምክንያቱም ጠላት ወደዚህ እንደዚህ አይነት የቤት ስራ ሊሰጠን ይችላል። እንደገና ከምርጫ ጋር ተያይዞ የነበረው ልዩነቶች ነበሩ። በተለያዩ ፖለቲከኞች መካከል ምርጫ አሁን መካሄድ አለበት፣ መራዘም አለበት በሚል ራሱ ክርክር ነው የነበረው። ስለዚህ ምንድ ነው አሁን ኢትዮጵያ ያለችበትን ሁኔታ ተረድቶ ለጠላትን መንገድ መከፈት አልነበረበትም። በዚህ ሁኔታ አንደኛ መደረጉ ሌላውም ካልኩሌት አድርጎ ስትራቴጂ መጥፈው ነው አቃሉ ላይ ይህንን እሱ ላይ ድንወስድ አገሪቷን መበጥበጥ እንችላለን ኢትዮጵያን ሰላም እና ደህንነቷን እንድንጠብቅ እንችላለን ምል አቅዶበት በስትራቴጂ የሰራ ነገር ነው የሚመስለው። ይህን በምናይበት ጊዜኛ፣ ስለዚህ በዚህ ጊዜ በጠረጴዛ ዙሪያ ልዩነቶችን ተነጋግሮ መፍታት ይቻል፣ በዲሞክራሲ መንገድ ተነጋግሮ ችግሮችን መፍታት በሚቻልበት ጊዜ እንደዚህ አይነት ነገሮችን ሀገራችንን ወደዚህ መክተቱ በጣም ሁሉንም ኢትዮጵያዊ ያሳዘነ ጉዳይ ነው። የቀብር ስነ ስርዓቱን በተመለከተ የት እንደሚፈጸም እንዴት እንደሚፈጸም የተባለ ነገር አለ፣ የተነገረ ነገር አለ። እንግዲህ አሁን መንግስት ምን እንደምል አናቅ ሲሆኑ ነገ ማታም ሊሰጡ ይችላሉ። እሱን እና በዚህ ላይ ዋናው ነገር ምንድን ነው? አንድ በዚህ ሀገር ውስጥ ያለው ብሄር ብሄረሰብ ተዋለደ አብሮ ለዘለአለም ለስንት አመታት አብሮ የኖረ ለብዙ አመታት አብሮ የኖረ ህዝብ ነው። ነገም አንለያይም። ግን ችግሮች በሚፈጠሩበት ጊዜ ችግሮችን በትዕግስት ማየት፣ በትዕግስት ማለፍ በጣም ወሳኝ ነው በዚህ ሀገር ውስጥ ምክንያቱም የውጭ ሀይሎች ማይሰሩት ማይፈለክሉት እንትን የለም። የኢትዮጵያን እድገት ወደ ኋላ ለመመለስ አንዳንድ ግዴታ ስናይ ደግሞ አሁን የእኛ ሀገር ችግር እየሆነ ያለው የድሮ ታሪክ እየቀሰቀሱ ይሄ ህዝብን ሊያጣላልን ይችላል እያሉ የሚያሳዩት ሚዲያ ላይ የሚቀርበው ነገር በጣም በጣም የሚያስጠላ ነገር ነው። በዚህ ሀገር ላይ ወደፊት እኮ በርካታ ታሪኮችን በጋራ መስራት እንችላል። በርካታ መልካም ነገሮች፣ ብሩህ ተስፋ ፊታችን አለ። ይህ ያለ ሰው ትዕግስት የለም በቃ በዚህ ውስጥ ነው ወደ ረብሽ የሚገባ፣ ንብረት የሚቃጠለው፣ ሰው የሚሞተው። በዚህ ውስጥ ነው ሁልጊዜ ከዚህ መማር አለብ። ፋብሪካ ተቃጥሏል። አሁን ዛሬ ሆቴሎች ተቃጥሏል። እነዚህ ዛሬ ወጣቱ ስራ የለውም እንላለን። ለእነዚህ እኮ ለእነዚህ ወጣቶች የእንጀራ ዳቦ የሚያገኙበት ቦታ ነበር። ይሄ ድርጊት ነው፣ የማንም ይሁን የማንም ብሄር ይሁን የኢትዮጵያዊ ነው ኢትዮጵያዊ ንብረት ነው። ለእኔ ዞሮ እኮ ለእኔ ይመጣል ነ እኔ የምጠቀምበታለው፣ ሌላም አካል ይጠቀምበታል። ንብረት ዋናው ንብረት ሀገሪቷ ይኖራት ነው እንጂ የሌለው የሌለው የምን ነገር አይኖርም። ስለዚህ እኛም የምንለው በአጠቃላይ የሀገር ሽማግሌዎች አሉ፣ የሀይማኖት አባቶች አሉ፣ የተከበሩ እነዚህ በዚህ ውስጥ የአባገዳዎች አሉ። በዚህ ጊዜ ሀገራችን ማዳን አለባቸው። ከወጣቱ ወጣቶችን ማረጋጋት አለባቸው። ፖሊስ ብቻ አይደለም፣ ህብረተሰቡ አባትና እናት አለ። ሁሉም ወጣት በየቤቱ ማረጋጋት አለበት። ሁሉ ነገር ያልፋል፣ ይህም ያልፋል። ይህን የፈጸሙ ሰዎች ሆን ብሎ አገሪቷን ለማተረማመስና ብሄር፣ ብሄረሰብ ለማጋጨት የፈለጉ ሰዎች ናቸው። ኢትዮጵያን አንድነት የማይፈልጉ ናቸው፣ ግልጽ ነው። ይህ የተሰራው ነገር በቃ ካልኩሌት ተደርጎ ይህን ሰው ብንገል ነው በቃ ውጤት የምናገኘው የምናተረማምሰው መንግስትን ግራ የምናጋባው በዚህ ነው ብሎ ነው ይህ በዚህ የገቡበት የኮሚኒኬሽን ዳይሬክተሩ ጀላና አብዲ ከዚሁ ጉዳይ ጋር በተያያዘ ተጠርጥረው ታስረዋል ስለሚባሉ ሌሎች ሰዎችም ጠይቀናቸዋል። በአሁኑ ሰዓት በአዲስ አበባና ከአዲስ አበባ ውጪ ተከስተዋል ስለተባሉ ግጭቶችና የሰው ሕይወት ጠፍቷል ስለመባሉ አንስተንላቸዋል። ላቸዋል በተጨማሪም በተለያዩ ከተሞች ተቃጥለዋል ስለተባሉ ንብረቶችም ማብራሪያ እንዲሰጡን ጠይቀናቸው ነበር። ሁሉንም ጉዳይ አጣርተው እንደሚነግሩን ገልጸው አሁን ትኩረት ማድረግ የምንፈልገው ተጨማሪ ግጭቶች እንዳይቀሰቀሱ ኅብረተሰቡን ማረጋጋት ላይ ነው ብለዋል። በሌላ በኩል የዛሬውን ሁኔታ በተመለከተ መግለጫ ያወጣው የሂዩማን ራይትስ ዎች የአፍሪካ ዳይሬክተር ላቲሻ ባይደር የኢትዮጵያ ባለሥልጣናት በታዋቂው የኦሮምኛ ዘፋኝ ሀጫሉ ሁንዴሳ ሞት ሳቢያ በአዲስ አበባና በሌሎች ከተሞች የተቀሰቀሰውን ተቃውሞ ተከትሎ ሊመጣ የሚችለውን አደጋ ለመቀነስ የጸጥታ ኃይሎች በሚወስዱት እርምጃ ሁኔታዎችን እንዳያባብሱ ጥንቃቄ በማድረግና በማረጋጋት አፋጣኝ ምላሽ መስጠት ይኖርባቸዋል ሲሉ አሳሰቡ። ላትሻ አያይዘው ከዚህ በፊት እንደተደረጉት የመንግስት የጸጥታ ኃይሎች ከመጠን ያለፈ ኃይል እንዳይጠቀሙና ተቃዋሚዎችን በዘፈቀደ ማሰር እርምጃ እንዳይወስዱ መንግስት ትዕዛዝ መስጠት አለበት ብለዋል። የመንግስት ባለስልጣናቱ የሁኔታዎችን የሚያስፈልጋቸውን ሂደት እየተከታተሉ ለህዝቡ ግልጽ ትክክለኛና ወቅቱን የጠበቀ መረጃ መስጠት አለባቸው ያሉት ዲሬክተሯ የአርቲስት ሀጫሉን አሟሟት አስመልክቶ የተደረሰበትን የምርመራውን ውጤት ለህዝቡ እንዲያሳውቁና ህብረተሰቡ ተቃውሞና ሀዘኑን በሰላማዊ መንገድ እንዲገልጽ መፍቀድ ይኖርባቸዋል ብለዋል። በሌላ በኩል የቀድሞ የኦሮሞ ሚዲያ ኔትወርክ ዳይሬክተር ና የፖለቲካ ሰው ጃዋር መሀመድ ና ሌሎች ሁለት ሰዎች መታሰራቸውን ከተለያዩ ምንጮች መረጃዎችን ያገኘን ቢሆንም ይህን ዘገባ እስካጠናቀቅንበት እስከ መጨረሻዋ ሰዓት ድረስ ከፌዴራል ፖሊስ መረጃን ለማግኘት ያደረግነው ተጨማሪ ጥረት አልተሳካም። እንዳገኘን መረጃውን እናካፍላለን። በተጨማሪም ዌብሳይታችን ላይ እንዲሁ መረጃዎችን እናካፍላችኋለን። የአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ጽዮንን እስክንድርንና ናኮርን አመሰግናለሁ። የትንታኔው መጽሔት ይቀጥላል። ተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት ትናንት ከሰዓት በኋላ ተነጋግሯል። ለስብሰባው ጠቅለል ያለ ማብራሪያ የሰጡት የመንግስታቱ ድርጅት የፖለቲካ እና የሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ሮዝሜሪ ዲካርሎ የህዳሴ ግድብ ግንባታ ከተጀመረ አንስቶ ያለውን ታሪክና ኢትዮጵያ ግብፅና ሱዳን እንዲሁም መሪዎቻቸው የተጓዙባቸውን መንገዶች ተቋቁመዋል። ሰሞኑን የአፍሪካ ህብረት የወቅቱ ሊቀመንበር በሆኑት የደቡብ አፍሪካ ፕሬዚደንት ሰብሳቢነት በተመራ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ፣ የግብፅ ፕሬዚደንት አብዱልፈታህ ኤልሲሲና የሱዳን ጠቅላይ ሚኒስትር አብዱላህ ሀምዶክ በተገኙበት ስብሰባ ላይ መሪዎቹ ቀሪ ጉዳዮቻቸውን ለመፍታት በአፍሪካ ህብረት ወደሚመራ ሂደት ለመግባት መስማማታቸውን ረዳት ዋና ጸሐፊዋ ዲካርሎ ለጸጥታ ጥበቃ ምክር ቤቱ አሳውቀዋል። በሶስቱ ሀገሮች መካከል በሚካሄዱት ድርድሮች የቀሩት በተፈጥሯቸው የቴክኒክና የህግ ጉዳዮች መሆናቸውን ዲካርሎ ጠቁመው እነዚህም የሚደርሱበት ስምምነት አሳሪነት የውዝግብ አፈታት ስርዓትና በድርቅ ጊዜ የውሃው አያያዝን እንደሚያካትቱ ተናግረዋል። ረዳቷና ጸሐፊዋ አክለውም ወገኖቹ ስምምነት ላይ ለመድረስ ቁርጠኛ እንዲሆኑ ጥሪ አቅርበው የአፍሪካ ህብረት ሂደቱን እስከ ፍጻሜው ለመምራት እያደረገ ያለውን ጥረትም አድንቀዋል። ኢትዮጵያ፣ ግብጽና ሱዳንም ለጋራ ተጠቃሚነት የሚያደርሳቸውን ጥረት ጠብቀውና አጠናክረው እንደሚቀጥሉ ያላቸውን መተማመን አጉልተው ተናግረዋል። ይህ በእንዲህ እንዳለ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ሰሞኑን መግለጫ ያወጣው የዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሲዎች ጉባኤ ሲቢሲ በምህጻር ተብሎ ይጠራል። ወይም ኮንግሬሽናል ብላክ ኮከስ በግድቡ አሞላልና ሌሎችም የቴክኒክ ጉዳዮች የተነሳው ውዝግብ በሰላምና በመግባባት እንዲፈታ ለማስቻል ማንኛውንም ድጋፍ እንደሚሰጥ አስታውቀዋል። ጉዳዩን አህጉራዊው የአፍሪካ ህብረት እንዲይዘው እንደሚያበረታታም ገልጾ ነበር። የጉባኤው ሰብሳቢ የሆኑትን የካሊፎርኒያዋን እንደራሴ ከረን ባስን ባልደረባይ ሳሌም ሶሎሞን አነጋግራቸዋለች። የሳሌም የመጀመሪያ ጥያቄ እርሶ በሊቀመንበርነት የሚመሩት የጥቁር እንደራሴዎች ጉባኤ ግድቡ የኤሌክትሪክ ኃይል ለአካባቢው በማቅረብ ያለውን ጥቅም አጉልቶ አሳይቷል። በሌላ በኩል ግን ግብጽ የውሃውን ፍሰት ይቀንሳል፣ የግብርና እንቅስቃሴዋንም ለጉዳት ያጋልጣል በሚል ትቃወማለች በዚህ ሁኔታ ሶስቱንም ሀገሮች ሊያስደስት ይችላል የሚባል መፍትሄ የሚገኝ ይመስልዎታል የሚል ነበረ። እንደራሴ ባስ ይመልሳሉ። አየሽ፣ መፍትሄ አለ ለማለት ይከብደኛል። የደብዳቤያችን ዋና ሀሳብም የእኔም አመለካከት ችግሩን ሶስቱ ሀገሮች ራሳቸው ይፍቱት የሚል ነው። ዩናይትድ ስቴትስ በጉዳዩ ስትገባ አሳስቦኝ ነበር። ከሀገሮቹ ከእያንዳንዳቸው ጋር ያሉን ግንኙነቶች በጣም የተለያዩ መሆናቸውን ግምት ውስጥ በማስገባት ሁኔታውን ሊያወሳስብ እንደሚችል አስቤያለሁ። የዩናይትድ ስቴትስን ወደ ጉዳዩ መግባት ካነሱት አይቀር የገንዘብ ሚኒስቴሩ ሶስቱን ሀገሮች የማደራደር ሚና ተጫውቷል። ዩናይትድ ስቴትስ ገንቢ ሚና ተጫውታለች፣ ወገንተኛ አልሆነችም ብለው ያስባሉ? ተከታዩ የሳሌም ጥያቄ ነበር። ሚስባስ ይህ እንደምታነሽው ሀገር እምነት ወይም አመለካከት ይለያያል። ከኢትዮጵያ ወገን ስትመለከችው እንደምታውቂው በጣም አሳስቧቸዋል። ይሁን እንጂ እዚህ ጋር የበለጠ መሰረታዊ ችግር አለ። ያ መሰረታዊ ችግር ደግሞ የትራምፕ አስተዳደር በአፍሪካ አህጉር ላይ እውነተኛ ስልትና አቅጣጫ የሌለው መሆኑ ነው። በመሆኑም ችግሩን ለመፍታት የሚያስችል ደረጃ ላይ የደረሰ መተማመንና ግንኙነት የለም። በመሆኑም የትረምፕ አስተዳደር ማንኛውንም አፍሪካ ውስጥ የሚፈጠር ችግር ለመገላገል ጥሩ አቋም ላይ አይደለም ያለው። ግብጽ የቅኝ ግዛት ዘመን ድንጋጌዎችን ታነሳለች። የቅኝ ግዛት ዘመን ህግጋትን ደጋግማ ትጠቅሳለች። በዚህ ጊዜ የቅኝ ግዛት ዘመን ቅሪቶችን መልሶ የማገላበጥ አዝማሚያ እየተቀሰቀሰ ነው። እርስዎ ስለዚያ ምን ያስባሉ? Yes, I mean I think that the world is going through the same thing, and then I'm proud to say, you know, probably emanated through the protests here in the oh. United States. United States አራቱም የአፍሪካ ሀገሮች ይህንን ጉዳይ በተባበሩት መንግስታት ድርጅት ፊት ማቅረባቸው በጣም አኩርቶኛል። ያን ማድረጋቸው ጥሩ ይመስለኛል። ይህ ሁኔታ የአውሮፓ ሰዎች በባርነትና በቅኝ አገዛዝ ዘመናት የነበራቸውን ቦታ ተመልሰው እንዲመረምሩ ሰበብ ሆኗቸዋል። እዚህ ዩናይትድ ስቴትስ ውስጥ ያለፈውን የእርስ በርስ ጦርነት እስካሁን እየተዋጋ ነው ነው ሀገሪቱን ለማጥፋት ለሞከሩ ሰዎች ሀውልት የማቆማችን ሀሳብም እንዲሁ ትርጉም የለውም። ለነጭ የበላይነት ሀሳብ አራማጆች ነው የቆሙት። እናም አሁን ዩናይትድ ስቴትስ ውስጥ የራሳችንን ቀልብ የመፈለግ ጊዜ ላይ ያለ ነው። ሌሎች ሀገሮችም ያንን እያንጸባረቁ ናቸው። የቀኝ ግዛት ዘመን ድንጋጌዎችን እንዲያውም አንዳንድ ሀገሮች የመንገዶቻቸውንና የህንፃዎቻቸውን ስሞችም እየፈተሹ ናቸው። ይህ ደግሞ ትክክል ይመስለኛል። የዑደቱና ወደፊት የመጓዙ አካል ነውና። እንደ ራሴ ኬራንባስን እንዲሁም ባልደረባይን ሳሌም ሶሎሞንን አመሰግናለሁ ለቃለ ምልልሱ። በሌላ በኩል ደግሞ በዳያስፖራ ያሉ የኢትዮጵያ ሲቪክ ማህበራት በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ሰሞኑን መግለጫ አውጥተዋል መግለጫው ኢትዮጵያ አሁን የምትገኝበትን ሁኔታ ከማመላከት አንስቶ ግብጽ በአባይ ውሃ ላይ ስትከተል የቆየችውን ፖሊሲዋንና አሁን አሁንም የያዘችውን አቋም የሚጠቁም በአባይና በህዳሴ ግድብ ዙሪያ ያሉ ውዝግቦችን ለመፍታትና ለመዳኘት የአፍሪካ ህብረት ያለውን ኃላፊነት የኢትዮጵያንና የግብጽን ህዝቦች የውሃ አጠቃቀምና የሀይል አቅርቦት የሚያነጻጽር ግድቡ ለኢትዮጵያና በተፋሰሱ ውስጥ ላሉ ለአካባቢው ሀገሮችም ያለውን ትርጉም ዩናይትድ ስቴትስን፣ የአረብ ሊግንና የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤትን ሚናና አድራጎቶችም፣ የዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ጉባኤ ሲቢሲ መልእክቶችና አቋምም የገለጸ ነው። በዳያስፖራ ያሉ አስራ አምስት የኢትዮጵያውያንና የትውልደ ኢትዮጵያ ባለሙያዎች ምሁራንና የሲቪክ መብቶች ተሟጋቾች በዚሁ መግለጫቸው ለኢትዮጵያ መንግስት እጥረቶች ያላቸውን ድጋፍ ከመግለጽና ከማድነቅም አልፈው ሌሎችም ኢትዮጵያና ትውልደ ኢትዮጵያ ማንኛቸውንም ልዩነቶቻቸውን አስወግደው ከመንግስቱ ጎን እንዲቆሙ ጥሪ አሰምተዋል። ግለኛ ያሉትን የግብፅን የቀደሙና የአሁን አቋም አውግዘዋል ለዩናይትድ ስቴትስ መንግስት ለግብፅ ለአረብ ሊግ ለአባይ ተፋሰስ ሀገሮች ተነሳሽነት ወይም ኤን ቢ አይ ለመንግስታቱ ድርጅት ኢትዮጵያ ይዛዋለች ወይም ታራምደዋለች ያሉትን በግርጌ ሀገሮች ላይ የጎላ ጉዳት ሳይደርስ የአባይ ውሃን የተካከለና ፍትሀዊ አጠቃቀም ተግባራዊ ማድረግ የሚቻልበትን መላ ለመፈለግ እንዲተጉ የሚያሳስብ ባለስድስት ነጥብ ጥያቄ አቅርበዋል። ድርጅቶቹ የኢትዮጵያ የሙግት መረብ፣ የኢትዮጵያ አሜሪካ ሲቪክ ምክር ቤት፣ ለአባይ የኢትዮጵያ ዓለም አቀፍ ሙያዊ ድጋፍ፣ የኢትዮጵያ ውሃዎች ተሟጋች ምክር ቤት፣ ኢትዮጵያዊነት፣ የዜጎች መብቶች ጥበቃ ተሟጋች ምክር ቤት፣ የቺካጎ የኢትዮጵያ ማህበረሰብ ህብረት፣ የቤ አካባቢ የኢትዮጵያ ማህበረሰብና የባህል ማዕከል የኔቫዳው የላስ ቬጋስ የኢትዮጵያ ማህበረሰብ ማዕከል በደቡብ አፍሪካ የኢትዮጵያውያን ባለሙያዎች ማህበር የታላቁ የህዳሴ ግድብ ድጋፍ ቡድኖች በአሪዞና በሎስ አንጀለስ እንዲሁም በኦሬገንና በደቡብ ምዕራብ ዋሽንግተን ግዛት ፎረም 65 የኢትዮጵያውያን ምሁራን መረብ ራዕይ ለኢትዮጵያ ወይም ቪዥን ኢትዮጵያ ናቸው። መግለጫውን በማርቀቅ ላይ ከተሳተፉት አንዱ የሆኑትን በደቡብ አፍሪካ ዊትዋተር ስትራንድ ዩኒቨርሲቲና በዩናይትድ ስቴትስ የዴንቨር ሜትሮፖሊታን ስቴት ዩኒቨርስቲ መምህር የሆኑትን ፕሮፌሰር ሚንጋ ነጋሽን ለአጭር ማብራሪያ ጋብዤ ነበር። ሙሉ ቃለ ምልልሳችንን በዌብና በማህበራዊ ገጾቻችን ላይ ማዳመጥ ይቻላል። በሌሎች ዝግጅቶችም እንመለስበታለን። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ የእስያ ቢሮ ከፍተኛ ምክትል ረዳት አስተዳዳሪ ግሎሪያ ስቲል በቅርቡ የተናገሩትን በመግለጽ በእስያ የዩኤስኤአይዲ የስኬት ታሪኮች በሚል ርዕስ የወጣው የዛሬው ርዕሰ አንቀጽ ጽሑፉን ጀምረዋል። እስያ ውስጥ በምንሰራው ስራ አላማችን ሀገሮቹ እንዲበለጽጉ ነፃና ክፍት እንዲሆኑ ራሳቸውን ለመቻል እንዲበቁ መርዳት ነው። ለእስያ መልካም የሆነ ሁሉ ለዩናይትድ ስቴትስም መልካም ነው ሲሉ ግሎሪያ ስቲል ተናግረዋል። ዩኤስኤአይዲ በተለይ ቪየትናም ውስጥ በሰራው ስራ ስኬት ማስመዝገቡን የገለጹት ሚስቴር ግልጽነትን በማዳበርና የንግድ ዘርፍ አሰራሮችን ፍሰት በማስተካከል ተወዳዳሪነታቸውን እንዲያሻሽሉ ረድተናል ሲሉ የተናገሩትን ርዕሰ አንቀጹ ጠቅሶታል። ከክልሉ ኢኮኖሚ አኳያ ሲታይ በአሁኑ ጊዜ ቪየትናም በከፍተኛ ደረጃ እያደጉ ካሉት ሀገሮች አንዷ ነች። በዓለም ኢኮኖሚ ፎረም የተወዳዳሪነት ደረጃ ምደባ መሰረትም ከክልሉ ሀገሮች ሁሉ ከፍተኛውን እድገት አስመዝግባለች። ያ ደግሞ ለቪየትናም ሕዝብ የኑሮ ሁኔታ መሻሻል እንዲሁም ለዩናይትድ ስቴትስም የገቢ እድገት ትልቅ ጠቀሜታ አስገኝቷል። ኢንዶኔዥያ ውስጥም የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት የኤነርጂ ዘርፏን በማሳደግ ረገድ ጠቃሚ አስተዋጽኦ ማበርከቱን ረዳት አስተዳዳሪዋ ሚስ ስቲል አውስተዋል። ከኢንዶኔዥያ ጋር በተለይም በኤነርጂ ዘርፉ ስንሰራ ቆይተናል። ውጤት የሚያመጡ ፖሊሲዎችን በመቅረጽ የኢነርጂ ዘርፋቸውንም በማዘመን ረገድ ብዙ ለውጦችና መሻሻሎችን ሊያስመዘግቡ ችለዋል። ይሄ ደግሞ በመዋለንዋይ አመንጭነት ረገድ ጥሩ ውጤት አምጥቷል። ጥቅሙም ለኢንዶኔዥያ የመዋለንዋይ መዳቢዎች ብቻ ሳይሆን ለዩናይትድ ስቴትስም መዋለንዋይ መዳቢዎች ጭምር ነው። ፊሊፒንስ ውስጥም አለ። ርዕሰ አንቀጹ በመቀጠል በተንቀሳቃሽ ስልክና መሰል መሳሪያዎች በሚከናወን የባንክ አገልግሎት ዘርፍ መዋለ ነዋይ በመመደብ በኢንተርኔት አማካይነት የሚከናወኑ የንግድ ስራዎች እንዲጎለብቱ ዩኤስኤአይዲ ድጋፍ ሰጥቷል። የባንክ አገልግሎት ተደራሽነት በሌለበት አካባቢ ያለው ሕዝብ በተንቀሳቃሽ ስልክ አማካይነት እንዲገለገል ረድቷል። ለንግዱ ዘርፍ ክፍያ አፈጻጸም ብቻ ሳይሆን ለተገፉና ለተቸገሩ ማኅበረሰቦች የሚሰጡ አገልግሎቶችንም ለማድረስ ጭምር እርዳታ አበርክቷል ብሏል። ዩኤስኤአይዲ የእስያ ሀገሮች የግሉን ዘርፍ መዋለ ነዋይ ምደባ የሚያበረታታ ሁኔታ በመፍጠር በኢኮኖሚ ራሳቸውን የቻሉ እንዲሆኑ መርዳቱን ይቀጥላል። ከፍተኛ ረዳት አስተዳዳሪ ስቲል መንግስታቱ ፖሊሲዎቻቸው ለግሉ ዘርፍ ተሳትፎ ምቹና፣ ህግ ተከትለው ለሚንቀሳቀሱ የግሉ ዘርፍ አካላት ፍትሐዊና እኩል እንዲያደርጉ አብሯቸው መስራቱን ይቀጥላል ሲሉ የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን አጠቃለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሯ ብርሃን ኃይሉና እኔም ሳስተናግዳቸው የቆየሁት ሰሎሞን አባተንን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። እባክዎ ራስዎን ከኮሮና ቫይረስ ይጠብቁ። አይዘናጉ። ሰላም ጤና ይስጥልን። በደህና ደሩ። በኮሮና ቫይረስ ምክንያት ከአነስተኛ የንግድ ስራዎች በተጨማሪ ባለኮከብ ሆቴሎችም ከመቀዛቀዝ እስከ መዘጋት መድረሳቸውን የሐዋሳ ሆቴሎች ኃላፊዎች ለቪኦኤ ገልጸዋል። ከአገልግሎት እንዲሁም ከአገር ውስጥና ከውጭ ጎብኚዎች በሚገኝ ገቢ ላይ የተመሰረቱት የምጣኔ ሀብትና ማኅበራዊ እንቅስቃሴዎች በከፍተኛ ሁኔታ መጎዳታቸውን የከተማይቱ አስተዳደር አስታውቋል። የተቀዛቀዘውን ምጣኔ ሀብት ለማነቃቃት መፍትሄ ጠቋሚ ጥናትና የማሻሻያ መርሃ ግብር እየተዘጋጀ መሆኑን የሐዋሳ ምክትል ከንቲባቱ ጥራቱ በየነ ተናግረዋል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው በከተማዋ የሚገኙ የፍቅር ሐይቅና ሌሎች የተፈጥሮ ገጸ በረከቶች ተስማሚና ምቹ የአየር ሁኔታ፣ ንጽህናውና ውበቷ እንዲሁም ለአገሪቱ መዲና አዲስ አበባ በቅርብ ርቀት መገኘቷ በኢትዮጵያ ከሚገኙ ከተሞች በርካቶች ለተዝናኖት ምርጫቸው ያደርጓታል የአዋሳ ከተማ። አሁን ግን በኮሮና ቫይረስ ሳቢያ የከተማዊ መዝናኛ ስፍራዎችና የንግድ እንቅስቃሴዎች ሰርክ የነበራቸው ድባብ የላቸውም ብለዋል። በቱሪዝምና በሆቴል ስራ ዘርፍ የተሰማሩና ተጎድተናል የሚሉ ባለሀብቶች የሮሪ ሆቴል ከነዚህ ውስጥ አንዱ ሲሆን፣ የሆቴሉ ስራ አስኪያጅ አቶ ዘላለም ጌትነት ሆቴላቸው ሙሉ በሙሉ ስራ ማቆሙን ተናግሯል። ወረርሽኝ ሀገራችን ከገባ ጊዜ ጀምሮ በአጠቃላይ ከውጭም የሚመጡ በሀገር ውስጥም የነበሩ የቱሪዝም እንቅስቃሴው ስለተዳቀመ ሆቴሎች ላይ ከፍተኛ ጉዳት እንዳመጣ ይታወቃል። ያ ጉዳት እንዳለ ሆኖ ከእንደገና ደግሞ ሪስኩም በሽታው ጋር ያለን ትውውቅ እምብዛም ስለሆነ የሆቴል ቢዝነስ የትኞቹን ቢዝነሶች በምን የሴፍቲ ስታንዳርድ ረን ማድረግም ራሱ አንደኛው የያዝኛው ኮንሰርን ስለነበር በአጠቃላይ የዚህ ሪክሪኤሽን የዚህ የመዝናኛ ክፍሉን የምግብና የመጠጥ አገልግሎትን ዘግተን ቆየን። ያውም ከእንደገና ከከተማ አስተዳደሩ ጋር በመመካከል ሆቴሉ አሁን ኦፕሬሽናል ካልሆነ በጤና ተቋም የጤና አገልግሎት ለሚሰጡ የሕክምና ባለሙያዎች በቀጥታ ኮቪድ ናይንቲን ጋር በተገናኘ ለታማሚዎች እንክብካቤ ለሚሰጡ ባለሙያዎች የሚያርፉበት ራሳቸውንና ቤተሰቦቻቸውን ሴፍ እንዲያደርጉ የሚያርፉበት ሁኔታ አስፈላጊ ነው የሚል ጥያቄ ስለመጣ እሱን ሰፖርት ለማድረግ ማህበራዊ ግዴታችንን ለመወጣት ዶክተሮችን፣ ነርሶችን፣ ላብራቶሪ ባለሙያዎችን እና ተጓዳኝ ስራ የሚሰሩ ሰዎችን ተቀብለን አልጋ እና የቁርስ አገልግሎት እንዲያገኙ እያደረግም ያለ ነው። የጉዞና የእንቅስቃሴ ገደብ በመኖሩ ከዚህ በፊት በከተማው የነበረው የበዛ የኮንፈረንስ ቱሪዝም ከስብሰባ የሚገኝ ገቢ እንደማለት ነው። ይህ ሙሉ በሙሉ በመቅረቱ ገበያቸው መቋረጡን ገልጠዋል። በጣም ከፍተኛ ጉዳት ነው ያለው። በሐዋሳ ውስጥ እንደሚታወቀው ብዙ ኮንፈረንሶች ይካሄዳሉ። እኛም ትልቅ ፋሲሊቲ ያለን አስር ስብሰባ አዳራሾች ነው ያሉ እነሱ የስብሰባ አዳራሾች በ ኮንፈረንስ ዊግ ነው ቢዚ ነበሩ። የአልጋ አገልግሎት በረጅም ጊዜ የሚኖሩ ሰዎች አሉ። እኛ ጋር ሆቴል ነው የተኮናተሩ። እነሱ ጥቂት ናቸው። ቁጥራቸው ምን ያህል አቅም ነበረው አልጋ በተመለከተ ሮሪ መቶ አልጋዎች አሉት። አንድ ስማቸው እንዲገለጥ አልፈልጉም በሆቴል ዘርፍ የተሰማሩ ባለሀብት ለከፍተኛ ኪሳራ መዳረጋቸውን ገልጠው አብዝቶ የሚያስጨንቃቸው ግን በሽታው የሚጠፋበት ቀን እንደሆነም ተናግረዋል። በኮሮና ቫይረስ ምክንያት ከአነስተኛ የንግድ ስራዎች በተጨማሪ ባለኮከብ ሆቴሎችም ከመቀዛቀዝ አልፎ ስራቸውን እስከማቆም መድረሳቸውን የሆቴሉ አስተዳደሮች ለቪዮ ገልጠዋል። ምንም ስራዎች እየሰራን ያለንም ከዚህ እንግዲህ ወደፊት ቢዝነሱ ይሻሻል ብለን ራሳችንን እንደገና እያደስን፣ እያስተካከልን፣ እያጠናከርን ያለ ነው እንጂ ሌላ ምንም አይነት ተጨማሪ ስራ እየሰራን ያለን። ከዚህ በተጨማሪ ሌሎችም በከተማው የነበሩ የንግድ ቤቶች ለማህበራዊና ኢኮኖሚያዊ ቀውስ መዳረጋቸውን ተናግረዋል። የኃይል ሪዞርት ሐዋሳም ከሳምንታት በፊት ከዚህ በፊት በአንድ ሰዓት የሚያገኘውን ገቢ አሁን በአንድ ቀን ውስጥ እንደማያገኝ አስታውቋል። ከአገልግሎት ከሀገር ውስጥና ከውጭ ጎብኚዎች በሚገኝ ገቢ ላይ የተመሠረተው የሐዋሳ ከተማ የምጣነ ሀብትና ማህበራዊ እንቅስቃሴ በከፍተኛ ሁኔታ መጎዳቱን የከተማው አስተዳደር ምክትል ከንቲባ አቶ ጥራቱ በየነ ገልጧል። የሐዋሳ ከተማ አስተዳደር አመታዊ በጀቱ በሙሉ በራሱ ገቢ ሰብስቦ ነው የሚያስተዳድረው። ይህ ማለት ከተማ ውስጥ ባለው ኢንቨስትመንት ከተማ ውስጥ ባለው የንግድ እንቅስቃሴ ገቢ ሰብስቦ የአመቱን በጀት በዛ መንገድ ነው የሚያጸድቀው። የአመት በጀታችንን ስናጸድቅ ስናዘርቅ 1.8 ቢሊዮን ብር ነው የዚህ አመት በጀታችን ነጥብ ስምንት ቢሊዮን ብር ከተማችን ውስጥ ካለ ኢንቨስትመንት እንቅስቃሴ፣ ካለ ንግድ እንቅስቃሴ፣ ከአነስተኛውም ከትላልቅ ኢንቨስትመንቱ ተሰብስቦ ነው አመታዊ ስራችንን የምናከናውኑ ማለት ነው። በከተማ ውስጥ የምታያቸው አስፋልት መንገድ ግንባታዎች፣ የመሳሰሉት በሙሉ በዚህ ማዕቀፍ ውስጥ እየተሰሩ ያሉ ነበሩ። ይሄ ኮቪድ ከመጣ በኋላ የትራንስፖርት አገልግሎት ተስተጓጉሏል። የአነስተኛ ንግድ ላይ የተሰማሩ በሆቴል ኢንቨስትመንት ላይ የተሰማሩ ወደ ኢንቨስትመንት ወደ ሆቴል ቱሪዝም ውስጥ የሚመጡ ከሌላ ሀገር የሚመጡ እንግዶች ቀንሰዋል። በሁልሽኙ ምክንያት በንግድ ተቋማት ሰዓት ላይ እየደረሰ ያለው ጉዳት በቀላሉ የሚገመት አይደለም ብሏል። እነዚህ በሙሉ በመቀነሳቸው በአንድ መልኩ በነጋዴው በራሱ ላይ በቀጥታ ተጽዕኖ ፈጥሯል። ሆቴላቸውን የዘጉ ነጋዴዎች፣ ትላልቅ ሆቴሎች፣ ባለአራት ኮከብ ሆቴሎች ሙሉ ለሙሉ አገልግሎታቸውን ያቆመዋል። ገበያ በመባል ለመኖሩ ምክንያት ማለት ነው። በአነስተኛ ገቢ ላይ የተሰማሩ አካላትም ቢሆን እየሰጡ ያሉት አገልግሎት የተገደበ ነው። የመጠጥ አገልግሎት የለም። እነዚህ የተለያዩ አገልግሎቶች ለበሽታው ያጋልጣሉ የተባሉት በተገደበ ሰዓት ውስጥ እና በተገደበ ሁኔታ ነው አገልግሎት እየሰጡ ያሉ። እነዚህ በሙሉ ኢኮኖሚውን በከፍተኛ ሁኔታ እየጎዱ ነው። ያሉት የኢኮኖሚ ጉዳት ይህ ብቻ አይደለም ይላሉ ምክትል ከንቲባው። ነጋዴውን ማህበረሰብ ለማበረታታት ተብሎ በዚህ በሽታ ምክንያት ኢኮኖሚ በመጎዳቱ ግብር መክፈል የማይችልበት ደረጃ ላይ የደረሰ በመሆኑ ውዝፍ ግብር ያለባቸው ነጋዴዎቻችን ጭምር ምረት ለማድረግ መንግስት ቁርጠኛ አቋም ወስዶ ወስኖ ወደ ተግባር ውስጥ ገብቷል። በዚህ ማዕቀፍ ሐዋሳ ከተማ ውስጥ ያሉ ነጋዴዎቻችንንም እንደዚሁ ፕሮቴክት ለማድረግ ለመንግስት ሊከፍሉ የነበረውን ግብር ምህረት ተደርጎላቸው በዚህ ብቻ ከ200 ሚሊዮን ብር በላይ ከተማ አስተዳደሩ ሊሰበስብ የነበረው ገቢ በምህረቱ እንዲቀር ተደርጓል። የተቀዛቀዘውን ኢኮኖሚ ለማነቃቃት መፍትሄ ጠቋሚ ጥናትና ማሻሻያ ፕሮግራም የተሰናዳ መሆኑን ተናግሯል። በሌላ በኩል በሽታውን የመከላከል ስራ የተሰራ መሆኑን የገለጡት ምክትል ከንቲባው በከተማው በመጀመሪያዎቹ ሳምንታት የነበረው እጅ የመታጠብና በቤት ውስጥ የመቆየት ልምድ የቀነሰ ቢሆንም የአፍንጫና የአፍ መሸፍኛ ጭንብል መልበስ እየተለመደ ነው ብለዋል። ወረርሽኙ የሚያስከትለው ማህበራዊ ቀውስ ለመክታት ዘጠኝ ሚሊዮን ጥሬ ገንዘብና ስድስት ሚሊዮን ብር የሚገመት ቁሳቁስ መሰብሰቡንም አቶ ጥራቱ ተናግረዋል። ወደ ሐዋሳ ከተማ የገቡ ከሁለት ሚሊዮን በላይ ሰዎች በከተማው መግቢያና መውጫ ሙቀታቸው እንደተለካ ጠቅሰው ቫይረሱ ያለባቸው ከአዲስ አበባ ከተመለሱ ሰዎች ጋር ንክክ የነበራቸው አምስት መቶ ሰዎችን በለይቶ ማቆያ በማስገባት ቫይረሱ የተገኘባቸው ስምንት ሰዎች ሕክምና የተከታተሉ እንደሆኑም ለቪዮኤ ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ